ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያን የሰኞ ጥቅምት 17 2012 ዓ ም ዝግጅት ጀመረ። ጤና ይስጥልን እንደምን አምሽታችኋል የምሽቱ አስተናጋጆቻችሁ ትዝታ በላቸውና ጤና ይስጥልኝ ክቡራትና ክቡራን እኔም ሶሎሞን አባተንን የባሰ ጉዳት እንዳይመጣ መንግስት የመከላከያ ስራ ላይ እንዲያተኩር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳስበዋል ከሁሉም ብሄሮች ላይ ነው የምናየው። አሁን የብሄር ጉዳይ አይደለም። የትኛውም ብሔር ይሁን ክርስቲያን የሆነው በልዩ መልክ ነው የሚታየው። እነዚህ በአንዳንድ ክልሎች ላይ የምናየው እና ከጊዜ ወደ ጊዜ ማሳያዎች አሉ። ከፖለቲካ ወይም ብሔር ጉዳይ እያደገ መጥቶ አሁን እንግሱ አድጎ ወይም ተክሎ አድጎ ወደ ፍሬው ላይ ሲደርስ መልኩን እየቀየረ ነው። መልኩን የቀየረው ምንድን ነው? ወደ ሃይማኖታዊ ሁኔታ ውስጥ እየገባ ማሳያዎች ታዩ። ወደዚህ ከተገባ ደግሞ የሚፈጠረው ጥቃት ለማንም አይረጅም። ይህንን ያቃጠሉ ሰዎች ምን አይነት ናቸው? ቤተክርስቲያን ያቃጠሉ ናቸውስ? መስጊድ ያቃጠሉ ሰዎች ናቸው? ህዝቡን፣ ቤተክርስቲያኑና ህዝበ ስላሙ አንድ ላይ ሆኖ ማጣራት ነው የሚያስፈልገው። ራሶቹ እንዲዳለቁ ማድረግ ነው የሚያስፈልገው። ክቡራትና ክቡራን አድማጮች በዚህ በሰማችሁት ድምፅ ውስጥ አልፎ አልፎ ላጋጠመ የቴክኒክ ችግርና የድምፅ ጥራት ይቅርታ እንጠይቃለን። መጋቤ ሰላም ቀሲስ ሰሎሞን ቶልቻና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቀዳሚ ሙፍቲ ሐጂ ኡመርን ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ሰውን ማህበረሰብንና ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠ ነው። እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው። የአማራ ምሁራን መማክርት ጉባኤ ፕሬዝደንት ገበየው ጥሩነህ ናቸው ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማቸዋለን። ሂውማን ራይትስ ዋችና አምነስቲ ኢንተርናሽናል የተባሉ የሰብአዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዝደንት ጆን ማጉፉሊ ይፈጽማሉ ስላሉት እጅግ ጨቋኝ የአስተዳደር የየግላቸውን ዘገባዎች አውጥተዋል። ሁለቱ የሰብአዊ መብት ተሟጋች ድርጅቶች ባለፈው አመት ስለ መብት ጥሰቱ ያካሄዱት ጥናት በተናጠል ሲሆን፣ ነገር ግን የማጉፉሊ መንግስት ይፈጽማሉ ስለሚባለው ጭቆና ተመሳሳይ ውጤት አውጥተዋል። ገልሞ ዳዊት ዘገባውን አድርሶናል። አምኔስቲ ኢንተርናሽናል እና ሂማን ራይትስ ዎች በታንዛኒያ በተለይ እንደ ግሮጎሳውያን ዘመን አቆጣጠር 2015 ጀምሮ የነጻ ፕሬስ የሰብአዊ መብትና የተቃዋሚ የፖለቲካ ቡድኖች መብት መጣስ ማየሉን ገለጹ። የሁለቱ ድርጅቶች ሪፖርት የፕሬዝዳንት ማግፉሌ መንግስት ወደ ስልጣን ከመጣ ወዲህ ነጻ ፕሬስን የሚጻረሩና መንግስታዊ የሉን ድርጅቶችን ስራ የሚገድቡ ብዙ ህጎች በስራ ላይ ውለዋል ብለዋል። ዛሬ በኬንያ ናይሮቢ በተደረገው የሪፖርት መልቀቂያ ዝግጅት ላይ የማግፉሌ መንግስት ማሻሻያ እንዲያደርግ ተጠይቋል። ኦሬም ኔኮ በአፍሪካ ሂዩማን ራይትስ ዋች የሰብአዊ መብት አያያዝ አጥኚ ባለሙያ ነው። ዩማን ራይትስ ዎች በታንዛኒያ ላይ ያወጣውን ዘገባ ስለ መንግስት ክፉ እስካልተናገርኩ ድረስ በሰላም መኖር ይችላለሁ የሚል መሆኑን ገልጸው የድርጅታቸውና የአምነስቲ ጥናት ውጤት በእጅጉ እንደሚመሳሰል ተናግረዋል። የማግፉሊ አስተዳደር የተለያዩ ህጎችን በማውጣት የመናገር መብትን እየጣሰ ነው ይላሉ። የሳይበር ወንጀል ህግ መንግስትን የሚተቹ ሰዎችን ለማሸማቀቅ እና ለመክሰስ ስራ ላይ እየዋለ ነው። የስታቲስቲክስ አዋጁም ቀደም ብሎ እየተሠራበት ነው። ይህ ሕግ ቁጥር ነክ መረጃዎችን ሲጠቀሙ ጋዜጠኞች የታንዛንያ ስታቲስቲክስ ቢሮ ይሁንታን ማግኘት እንዳለባቸው የሚደነግግ ነው። ሕጉ ተሻሻለ ቢባልም አሁንም ተገቢ ማስተካከያ አልተደረገለትም። ሌላው የኤሌክትሮኒክስና የፖስታ ግንኙነት ሕግ ነው። ይህ ሕግ ጸሐፊዎችና ሌሎችም ተጓዳኝ ሥራ የሚያከናውኑ ሰዎች ፍቃድ ለማውጣት ዘጠኝ መቶ ዶላር እንዲከፍሉ የሚያስገድድ ነው። ለጥናታችን ያነጋገርናቸው የኢንተርኔት ላይ ጸሐፊዎች ይህንን ክፍያ መክፈል እንደማይችሉ ነው የነገሩን። ይህም የመናገር መብትን የሚጻረር ሆኖ አግኝተነዋል። የአምነስቲ ኢንተርናሽናል ታንዛኒያና ኡጋንዳ ሰብአዊ መብት አያያዝ አጥኚ ባለሙያ ሮናልዴ ቦሌ በበኩሉ የማግፉ ሊያስተዳደር በአንድም በሌላም የመናገር መብትን የሚጻረሩ ድርጊቶችን እየፈጸመ መሆኑን ባደረግነው ጥናት ደርሰንበታል ብለዋል። መንግስት ዜጎችን ለማጥቃት ሁሉንም ህጎች እየተጠቀመ ነው። በተለይ በጥናታችን እንዳየ ነው ከ2015 ጀምሮ አዲስ አምስት ህጎች ጋዜጠኞችን፣ ጦማሪዎችን፣ የሲቪክ ማኅበራትንና ፖለቲካ ፓርቲዎችን ለማጥቃት በስራ ላይ እየዋሉ ነው ብለዋል። ሁለቱ ድርጅቶች በሪፖርታቸው የማግፉሌ ሁሌ መንግስት በሴቶች መብት ዙሪያ ስለጾታ መብት አያያዝ ተችተዋል። የጋዜጠኞች መብት መዋጋች ድርጅትም በታንዛኒያ ስላለው የጋዜጠኞች መብት ጥሰት እንዳሳሰበው በዚሁ መድረክ ላይ ለታዳሚዎች ገልጸዋል። የታንዛኒያ መገናኛ ብዙሃን ማህበር ዲሬክተር ካጁቢ ሙካንጃ በበኩላቸው የቀረበው ሪፖርት ትክክል ስለመሆኑ የሚያመለክት አስተያየት ሰጥተዋል። ሚስተር ሙከጃንጋ ቅርብ ጊዜ ከፖለቲካዊ ይዘት ዘጋቢ ጋዜጠኞች በተጨማሪ የንግድና ኢኮኖሚ ዜናና ትንታኔ የሚዘግቡ ጋዜጠኞችም በመንግስት እይታ ውስጥ መግባት ጀምረዋል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን መሪ አቡበከር አልባግዳዲ መገደልን መሰረት በማድረግ በከፍተኛ የተጠንቀቅ ሁኔታ እየሰራ መሆኑን የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር ገለጸ። ይሁንና ተጨባጭ የሆነ የአደጋ መረጃ ከሌለ በስተቀር ማስጠንቀቂያ የማውጣት እቅድ እንደሌለው አክሎ ገልጿል። የዩናይትድ ስቴትስ ልዩ ወታደራዊ ኃይል በሰሜን ምዕራብ ኮሪያ ሶሪያ በጥንቃቄ ባካሄደው ተልዕኮ ባግዳዲን መግደሉን ፕሬዝደንት ዶናልድ ትራምፕ ካስታወቁ በኋላ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር መግለጫ አውጥቷል። የጸጥታ ተቋማችን በንቃት መከታተሉን ቀጥሏል። ለሚከሰቱ ሁኔቶች ምላሽ መስጠቱን እንቀጥላለን ይላል መግለጫው። በኩርዶች የሚመራው የሶሪያ ዲሞክራሲያዊ ኃይሎች እንደሚለው የባግዳዲ ቀኝ እጅ የነበረው የአይሲስ ቃል አቀባይ አቡ ሐሰን አልሙሃጂም በዩናይትድ ስቴትስ ተልእኮው ተገሏል። የዩናይትድ ስቴትስ ባለስልጣኖች ግን አላረጋገጡም። በተባበሩት መንግስታት ድርጅት ዋና ጸሐፊ አሚና መሐመድ የተመራ የድርጅቱ ከፍተኛ የልዑካን ቡድን በኤርትራ የሴቶች የወሳኝነት አቅም ማጠናከር በአህጉራዊ ትስስርና ትብብር ላይ አስመራ ውስጥ ከባለሥልጣናቱ ጋር ተወያይቷል። ተገናኝቶ መወያየቱን የሀገሪቱ የማስታወቂያ ሚኒስቴር አስታውቋል። ከፕሬዚደንት ኢሳይያስ አፈወርቄ ጋር በመጽሔት ዘገባ ይኖረናል። አንድ የቀድሞ የዋይት ሀውስ የብሔራዊ ጸጥታ ረዳት በዲሞክራቶች የሚመራ ቡድን በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ በሚያካሄደው ምርመራ ቃላቸውን እንዲሰጡ ቢታዘዙም ፈቃደኛ አልሆኑም። በፍርድ ቤት ከተወሰነባቸው ብቻ ቃላቸውን እንደሚሰጡ ገልጸዋል። ፕሬዝደንት ትረምፕ ለፖለቲካ ጥቅማቸው ሲሉ የኡክሬንን ፕሬዝደንት ምርመራ እንዲጀምሩ ጫና አድርገውባቸዋል ስለሚባለው ክስ የቀድሞ የዋይት ሀውስ የብሔራዊ ጸጥታ አማካሪ ጆን ቦልተን ረዳት የሆነው ይሰሩ የነበሩት ቻርለስ ኩበርማን የሚያውቁት ነገር ካለ በዝግ ስብሰባ ቃለ ምስክርነት እንዲሰጡ በተወካዮች ምክር ቤት ዴሞክራቶች ማዘዣ ቀርቦላቸዋል። ፕሬዚደንት ትራምፕ እንደ አውሮፓ አቆጣጠር ባለፈው ሐምሌ ሀያ አምስት ቀን የዩክሬንን ፕሬዚደንት በፖለቲካ ተቀናቃኛቸው ጆ ባይደንና ልጃቸው ሀንተር ላይ ምርመራ እንዲጀምሩ እንዲሁም ከአራት ዓመታት በፊት ዩናይትድ ስቴትስ ባካሄደቻቸው ምርጫ ትራምፕ እንዲያሸንፉ ሀገራቸው ሰርታ እንደሆነ እንዲመረምሩ ሲወተውቷቸው ኩፐርማን ይሰሙ ነበር ተብሏል። እንግሊዝ ከአውሮፓ ህብረት ትወጣለች የተባለው ጊዜ እስከ መጪው የአውሮፓ ዓመት የመጀመሪያ ወር ጃንዋሪ መጨረሻ ቀን እንዲራዘም መስማማቱን የህብረቱ ሊቀመንበር ዛሬ ተናገሩ። ዶናልድ ታስክ በትዊተር ባስተላለፉት መልእክት የእንግሊዝ ፓርላማ የመውጣቱን ውል ካጸደቀ ሀገሪቱ ከዛ በፊትም ልትወጣ እንደምትችል ህብረቱ መስማማቱን ጠቁመዋል። ሦስተኛውና የመጨረሻው የማዘግየት ሁኔታ ከተከሰተ ግን ግዴታ ይኖራል። እንግሊዝ ቀድማም ትገባበት ግዴታው ስምምነታቸውን እንደገና ለድርድር አለማቅረብንና ስለ አውሮፓ ኅብረት መጪ ዕድልም እንግሊዝ ሳትነጋገርበት መወሰንን ያካትታል። ዜናው አበቃ። አድማጮቻችን፣ እያጋጠመን ስላለ የቴክኒክ ችግር ይቅርታ እንጠይቃለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330ና በ15640 ኪሎ ህርስ በ25 ሜትር ባንድ ወይም በ11720 ኪሎ ህርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት ጥቅም 17 2012 ዓ.ም ምሽት ፕሮግራም ነው። በሰሞኑ ሁከት ስለተፈናቀሉ ሰዎች ወጣቶች እርዳታ እያሰባሰቡ ነው። አራሶች ሁሉ አሉ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። ይህ በተለይ የምግብ ሰው ዛሬ ነው የጀመር ነው። ከዛ ውጭ ግን አልባሳተም ምንም እየመጡልን ስለሆነ ያለውን የደረሰን እርዳታ ሰብስበን ወደዛ ለመላክ እቅል ያዝ። በጣም ጥሩ ያቀርቃለኛ ያው በማህበረ ሚዲያው ነው በዋነኝነት እየተጠቀሰ ነው። ከአስተባባሪዎቹ አንዱ ሰለሞን መንገሻ ነው ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በቤተ ክርስቲያንና በአማኞቿ ላይ ያነጣጠረ ጥቃት እየደረሰ መሆኑን የተናገረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንግስት ለዜጎች ደህንነት መጠበቅ የእምነትና ነጻነት መከበር ህግ የማስከበር ኃላፊነቱን እንዲወጣ አሳስባለች። ሰሞኑን በተለያዩ አካባቢዎች በደረሰ ጥቃት ቁጥራቸው የበዛ የእምነቱ ተከታዮች ላይ ከህይወት እስከ ንብረት የደረሰው ጉዳት አሳሳቢ መሆኑን በመግለጽ ከከፍተኛ ባለስልጣናት ጋር መወያየታቸውን ጠቅላይ ቤተ ክህነቱን ወክለው መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሀጂ ኡመር ኢድሬስ በበኩላቸው ቤተ ክርስቲያንና በመስጂድ ላይ ስለደረሱት ጉዳዮች ህዝበ ክርስቲያኑና ሙስሊሙ በጋራ ቆመው አጥፊዎች እንዲጋለጡ ማድረግ ያስፈልጋል ብለዋል። የባሰ ጉዳት እንዳይመጣ መንግሥት የመከላከል ስራ ላይ እንዲያተኩር ሁለቱም አሳስበዋል። ጽዮን ግርማ ሁለቱን አነጋግራ ያጠናቀረችውን ዘገባ በመጋቢ ሰላም ቀሲስ ሰለሞን ቶልቻ ቃለምልልስ ትጀምራለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በአገሪቱና በቤተ ክርስቲያን ላይ ከፍተኛ አደጋ በመደቀኑ ለሶስት ቀናት ጸሎት ታውጆ እንደነበር ተናግረዋል። ባለፈው ሳምንት የደረሰው ጥቃት በጣም ከፍተኛ በመሆኑና የጥቃቱ ተደጋጋሚነት አሳሳቢ የሆነ በመምጣቱ በብፁዕ ወቅዱስ አቡነ ማቲያስ ካቢነት ቅዱስ ሲኖዶሱ ከምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ ከመከላከያ ሚኒስትሩ አቶ ለማ መገርሳ፣ ከሰላም ሚኒስትር ወይዘሮ ሙፈራያት ካሚልና በፌዴራል ፖሊስ ሚኒስትር ምክትል ኮሚሽነር ጀነራል መላኩ ፋንታ ጋር በወቅታዊ በቤተ ክርስቲያኑና ሀገራዊ ጉዳዮች ላይ አስቸኳይ ምክክር አድርገው እንደነበር ገልጸውልናል። በሀገሪቱ ላይ የተፈጠረው ነገር እንዲሁም በባሌ በምዕራብ አርሲና በአርሲ በኮፈሌ ከፍተኛ የሆኑ የክርስቲያኖች ግድያ፣ የክርስቲያኖች ንብረት መጥፋት፣ ቃቶች መሰንዘር ተጀመሩ። በተለይ ደግሞ በርካታ አማኞች ቀኑ ጥቅምት አስራ አራት ዋዜማ ነበረ። ጥቅምት አስራ ሶስት የጻድቁ የአቡነ አረጋዊና የጻድቁ የቅዱስ ገብረ ክርስቶስ ዓመታዊ መዓል በሚከበርበት በባሌ ሮቤ ገብረ ክርስቶስ በምዕራብ አርሲ ዶዶላ ገብረ ክርስቶስ ላይ በዋዜማው እያሉ ነው እንግዲህ በክርስቲያኖች ቆይቶ ግድያ የተፈጸመው በርካታ ክርስቲያኖች በሰማዕትነት አልፈዋል እና ይህን አስደንጋጭ ሁኔታ ከጠዋቱ ሶስት ሰዓት ሲኖዶሱን ስብሰባውን እያካሄደ ከአራቱ ማዕዘን እየተደወለ አቤቱታና ሪፖርት ሲቀርብ በኦሮሚያ ያሉ ሊቃነ ጳጳሳት ኮንሽስ ማይንድ ኖሯቸው በንጹህ ሕሊና ተረጋግተው ስብሰባውን መሰብሰብ አልቻሉ። መረጃዎቹም በየቦታው አድኑን፣ ድረሱልን ተቋቋፋን የሚል ነገር ስለነበረ ይሄን የማጣራት ስራ ሲሰራ ቆየ። አባሎቻችን የሚታወቁ ናቸው ተለይተው ጥቃቱ የተፈጸመባቸው። ከዚህ አኳያ ሲኖዶሱ ተረጋግቶ ስብሰባውን መሰብሰብ አልቻለም፣ የሚደርሰው ጥፋትና ሞት ጥቃቂ ስለነበረ። ይሄ ጉዳይ መክሮ የመንግስት አካላት ሲኖዶሱን እንዲያነጋግሩ ጥያቄ ቀርቦ ነው። እንግዲህ እንደተባለው አራቱም ከፍተኛ የሀገሪቱ መሪዎች ቀረቡ። ሲኖዶሱ ላይ ሰፊ ውይይት አድርገዋል። እኔም በቦታው የእነሱም መገኘት አረጋግቻለሁ፣ ነበርኩኝ በሲኖዶሱ። ይሄ አቤቱታ ከቀረበ በመንግስት ባለስልጣናቱ በኩል የነበረው ምላሽ ምንድን ነው? አጠቃላይ የውይይቱ መንፈስ ምን ነበር? ቤተክርስቲያኗና አማኞቿ ላይ በደረሰው ጥቃትና ዘግናኝ ጭፍጨፋና ሞት እንዲሁም የመኖር ዋስትና አሁን የሞቱት ሞተዋል። የተቀበሩት ተቀብረዋል። የቆሰሉት ቆስለዋል። አሁን አሳሳቢው ነገር በህይወት ያሉት የቀን ከቀን የህይወት ክትትላቸው ህይወት ዋስትና አጥቶ ውጭም ያሉ ሰዎች አሉ። ቤት አላም ብለው ዋስትና ነው በአካባቢው ላይ የጠፋው አሁንም እየደረሰ ላይ መንግስት አካባቢውን ማስተዳደር ይችላል አይችልም ይሄንን በግልጽ ንገሩን አማኞቻችን ላይ በነጻነት አምልኳቸውን እንዳይፈጽሙ ጥቃት ደርሶባቸዋል ቤተ ክርስቲያን መሳሪያ የላትም መንግስት አለ ብላ ነው የቀን ከቀን አገልግሎቷ የምትሰጠው ያለው ነገር ምንድን ነው ከአቅማችሁ በላይ ነው ወይስ አይደለም የሚል ጥያቄ ቀርቦላቸዋል በሲኖዶሱ እና ምን አይነት ከለላ ነው ለጠፋው ጥፋት በቀጣይ ላለው የህይወት ዋስትና ወንጀለኞችን በምን መልክ ነው ይሄ ነገር ወዴት ነው የሚሄደው? ምክንያቱም ጊዜ የነበረው ግጭት ፖለቲካዊ አለመግባባት የብሔር የቋ የተለያየ አይነት ነገር ጎራ ሀገር ለሁሉም እና በዚህ ጉዳይ ላይ መንግስት ሀገር የመምራት ኃላፊነት አለበት። ዜጎች እያለቁ ነው። በእናንተ በኩል ያለው ነገር ምንድን ነው የሚል ነው ሲኖዶሱ ቀጥታ ያቀረበላቸው። መንግስትን ወክለው የተገኙት ባለስልጣኖችስ ምን ምላሽ ሰጡ? እርዱን ሀገር የመገንባትም ሰላምም የማበቅ የጋራ ስራ ነው። ቤተ እምነት አባቶችም እርዱን ይሄ ነገር ተፈጥሯል። ሀገሪቷ አሁን ያለችበት የሽግግር ወቅትና የመገንባት ስራ የአንድ የመንግስት ብቻ አይደለም፣ የሕዝብም የሃይማኖት ተቋማት የሃይማኖት አባቶችም ጭምር ነው። እና በጋራ ሆነ ይህንን ጥፋት የሚፈጽሙትን አካላት በጋራ ሆነን መስመር ማስያዝ እንችላለን። ችግሮች ተፈጠሩ ለተባሉበት አካባቢዎች ላይ ተጨማሪ የመከላከል ኃይል እና ተጨማሪ የሰራዊት እንደሚመድቡ ችግሩ ከዚህ በላይ ወጥቶ ገዝፎ እንዳይሄድ መንግስት አስፈላጊውን ቁጥር እንደሚያደርግ፣ በቀጣይም ላሉት ስራዎች ላይ ተግባብተንና ተነጋግረን እየተረዳዳን ነው። ለአንድ ኃላፊነት የሚተው አይደለም። ሀገርን ማዳን እናንተም እርዱን የሚል ነው በመንግስት ተነገረው። ባለፈው ሳምንት በሀገሪቱ ግድያ፣ ጥቃቱም ቤት መቃጠሉ ላይ ጉዳቱ በተቃውሞና ድጋፍ ምክንያት የተቀሰቀሰ ለዚህም የተለያዩ አካላት የተለያየ ምክንያት ይሰጣሉ። ከሚሰጡ አስተያየቶች ደግሞ አብዛኛው ምክንያት የተደረገ ግጭት እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለምንድን ነው ጥቃቱ በክርስቲያኖች ላይ ያለ? ክቡራትና ክቡራን አድማጮች በስቱዲዮ መሳሪያዎቻችን ላይ ያጋጠመውን የቴክኒክ ችግር ለማስወገድ ቴክኒሽያኖቹ እየተረባረቡ ናቸው። እያጋጠሙ ላሉት መስተጓጎሎች ለስራን አድማጮች፣ ከተለያዩ አካባቢዎች የደረሱን ዘገባዎች አሉ። ከአማራ ክልል የአማራ መማክርት ምሁራን መማክርት ጉባኤ ያደረገው ውይይትና ጥሪ አለ። የኦሮሞ ፌዴራላዊ የኦሮሞ ፌዴራላዊ ኮንግረስም የሰጠው ማሳሰቢያ እንደዚሁ አለ። አሁን እናስተዋወቅ መሰለኝ፣ ዝግጅት እንለፍ። የሚቀጥለውን ዝግጅት አስተዋውቃለሁ። አድማጮች፣ መንግስት ሕግና ስርዓትን ማስፈን ቀዳሚ ተግባሩ እንደሆነ አውቆ የሕግ በላይነትን በመላ ሀገሪቱ እንዲያሰፍን የአማራ ምሁራን መማክርት ጉባኤ ጠየቀ። ከሰሞኑ በኢትዮጵያ አንዳንድ አካባቢዎች በተከሰተ ግጭት የተሳተፉ ግለሰቦችና ተቋማት በሕግ ተጠያቂ እንዲሆኑም ጥሪ አቅርቧል። አስቴር ምስጋናው ናት፣ ከባህር ዳር ዘገባውን ያደረሰችን። የአማራ ምሁራን መማክርት ጉባኤ በባህር ዳር ከተማ ለሁለት ቀናት ያህል ያካሄደውን ጉባኤ ሲያጠናቅቅ ባወጣው የጽሁፍ መግለጫ እና በመማክርት ፕሬዚዳንት በኩል የተሰጠው ማብራሪያ ከሰሞኑ በሀገሪቱ አንዳንድ ቦታዎች በተለይም በኦሮሚያ፣ በአዲስ አበባ ዙሪያ እንዲሁም በድሬዳዋ አካባቢ ማንነትንና ሃይማኖትን መሰረት ባደረገው ጥቃት የብዙ ንጹሀን ዜጎች ህይወት ተቀጥፏል። የሀብትና ንብረት ውድመትም ተከስቷል። ይህ ተግባር ደግሞ በመልካም እሴቶቻቸው ተከባብረው የኖሩ ኢትዮጵያውያንን የሚገልጽ ሳይሆን የጥቂት የጥፋት ኃይሎች ሴራ ነው በማለት ጉባኤው እንዳወገዘው የመማክርቱ ፕሬዚዳንት ዶክተር ገቢያው ጥሩነህ ተናግረዋል። ዶክተር ገበያው አያይዘውም በእንዲህ አይነት ክስተት የመንግስት ቀዳሚ ስራ ህግና ስርዓትን ማስፈን መሆኑን ጠቁመው በጥቃቱ በአንድም ሆነ በሌላ መልኩ የተሳተፉ ግለሰቦችም ሆነ ተቋማት በህግ ተጠያቂ እንዲሆኑ ጉባኤው በአጽንዖት እንደመከረ ገልጸዋል። ሀገሪቱ አሁን ባለው ሁኔታ ከቀጠለች ለትውልድ የሚተላለፍ ሀገር እንደማይኖር በመረዳት መላው የኢትዮጵያ ህዝብ ከዚህ አስከፊ ችግር ለመውጣት ራሱንና ቤተሰቡን መለወጥ እንዳለበት አስረድተዋል። ሰውን ድርጅትን በዘላቂነት በመለወጥ ተግባር ላይ ማተኮር አለብን የሚለው ያው ትልቅ ዋጋ የሰጠ ነው። እኛ ስንለወጥ ብቻ ነው ሀገራችን ምድራችን የሚለወጥ ነው የሚለው በጣም ወሳኝ ስለሆነ እዚህ ላይ ትኩረት አድርገን መስራት አለብን የሚለው ያው ትልቁ የመማክርት ጉባኤው ትኩረት መሆኑን ልገልጽላችሁ ፈልጌ ነው። ምድራችን ውስጥ ያለውን ቀውስ ስታየው ጥቂት ረባሾች በጣም ድምፃቸው ስለጮኸ ብዙ ስለሚመስሉን አብዛኛው ጨዋ ህዝብ ደግሞ ዝም ከማለቱ የተነሳ ጥቂት ስለሚመስለን ብቻ ነው። ይሄ ዝም ያለው አብዛኛው ጨዋው ኢትዮጵያዊ ድምፁን ማሰማት አለበት ብለን እናምናለን። ያ ከሆነ የሚረብሹትና ጥቂት የሆኑት ድምፃቸውን ስላወጡ ብቻ ብዙ የሚመስሉት ትንሽ መሆናቸው ይታወቃል። ያን ጊዜ ጉልበታቸውም ይደክማል። ግን ይሄ እነዚህን ረባሾችን ተከትሎ የሚወናበደው ወጣት ጨዋዎቹ አሁን ጥቂት የመሰሉት ካለ መናገራቸው የተነሳ ግን ብዙ የሆኑት መናገር ቢጀምሩ ወጣቱ እነዚህን መስማት ይጀምራል። እና አሁን ሰሞኑንም የተካሄደው ነገር ከዚህ የተለየ አይደለም። ስለዚህ ትልቁ መፍትሄ ሁሉም ሰው ያገባኛል ብሎ መነሳት አለበት። በመጨረሻም ጉባኤው በግጭቱ ምክንያት ሕይወታቸውን ላጡ፣ ሀብትና ንብረታቸው ለወደመባቸው ዜጎች የተሰማውን ጥልቅ ሐዘን ገልጾ መጽናናትን ተመኝቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴርን ለዘገባው ክቡራትና ክቡራን አድማጮች ቀደም ሲል በአብይ ርዕስ ሲተላለፍ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነትን ወክለው ማብራሪያ ሲሰጡን የነበሩት መጋቤ ሰላም ቀሲስ ሶሎሞን ቶልቻ እና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ቀዳሚ ሙፍቲ ሐጂ ኡመር ኢንድሪስ በሰጡን ማብራሪያዎች ላይ ተጠናቅሮ የነበረው ዘገባ በቴክኒክ ችግር ምክንያት ሙሉ ሳይተላለፍ በመቅረቱ ይቅርታ እንጠይቃለን። በነገው ምሽት ሙሉ ይቀርባል። የተከበራችሁ አድማጮች ዝግጅቶቻችንን በፌስቡክ ላይቭ በቀጥታ አት ቪኦኤ አምሐሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ማዳመጥ ትችላላችሁ። ወደ ተከታዩ ዘገባ እንለፍ። ሰሞኑን በነበረው ሁከት በሕይወትና በንብረት ላይ የደረሰውን ጉዳትና መንስኤውን የሚያጣራ ነፃ አካል እንዲቋቋም የኦሮሞ ፌዴራላዊ ኮንግረስ አሳስቧል። መለስካቸው አማሃ ተጨማሪ ያለው የኦሮሞ ፌዴራላዊ ኮንግሬስ በኢንተርኔት ባሰራጨው የጽሑፍ መግለጫ በኦሮሚያ ክልል የተለያዩ ክፍሎች በመንግሥት የጸጥታ ኃይሎች በሕዝብ ላይ በደል እየተፈጸመ እንደሚገኝ ይዘረዝራል። ይህንና ሌሎችም በኦሮሚያ ክልል አሉ የሚባሉትን ችግሮች ለመፍታትና የኦሮሞን ሕዝብ ጥቅም ለማስጠበቅ የኦሮሞ ዴሞክራሲያዊ ፓርቲን ጨምሮ አምስት የኦሮሞ የፖለቲካ ድርጅቶች፣ ታዋቂ ሰዎችና አክቲቪስት ጃዋር መሐመድ የደረሱበትን ስምምነት በሚቃረን መንገድ በአክቲቪስቱ ላይ ተፈጸመ የተባለው ድርጊት በኦሮሞ ህዝብና በኦሮሚያ ህዝብ ላይ ከፍተኛ ስጋት እንዳሳደረ መግለጫው ይናገራል። መግለጫው በመጨረሻ ላይ ድርጅቱ ያለውን አቋም ሲያንጸባርቅም ሰሞኑን በኦሮሚያ ክልል በተፈጠረው ሁከት ጥፋቱ የመንግሥት እንደሆነ ያመለክታል። መግለጫውን መሠረት በማድረግ ቪኦኤ የኦፌኮን ምክትል ሊቀመንበር አቶ ሙላቱ ገመቹን ተጨማሪ ማብራሪያ እንዲሰጡ በስልክ ጠይቋቸዋል። አክቲቪስት ጃዋር መሐመድ በፌስቡክ ገጻቸው በለጠፉት የድረሱልኝ ጥሪ ተነሳስተው ለተቃውሞ በወጡ ወጣቶች የተፈጸመውን ጥፋት በመግለጫችሁ እንዴት አላወገዛችሁም? የሚል ጥያቄ ነበረ ቪኦኤ ያነሳው። እኛ በተነሳው ድረሱልኝ በሚል አይነት ሌሎቹ ደጋፊዎች ተነስቶ በነበረበት ጊዜ በዚህ ኤክሴሲቭ የሆነ ፓወርም ነው የተወሰደው እና ይህ ህዝብ አለቀ ወደ ስልሳ ሰባት ሰው እኮ ነው የሞተው አሁን የተመዘገበው ስለዚህ ይሄ ሞት ኤክሰሲቭ ፓውር ነው። እንግዲህ ዱላ ምናምን ይዞ ነው የተነሳው ህዝብ እንዲበልና ለዚህ ተመጣጣኝ የሆነ መበተን ትችላለህ። በውሃ በሌሎች ነገር መበተን ትችላለ እንጂ መግደል ተገቢ አይደለም። ይሄ ግድያው እንዲቆም ነው። ግድያውን የፈጸመው እኮ በአክቲቪስት ጀዋር መሐመድ ጥያቄ የተነሳሳው ሰው እንጂ የመንግስት ሀይል አይደለም። የመንግስትን ኃይል እንዴት ነው የምታወግዙት በዚህ መግለጫ ነው። ጥያቄ በዚህ የተነሳው ሞብ መንግስት ታጣቂ ልኮ ማስገደል አለበት ተጠቃን የሚሉት ሰዎች ቅድም እንደጠየቅኮትም ተጠቅጥቃት ደረሰብን ተገደል የሚሉት እኮ ወይንም የሟች ቤተሰቦች እስካሁን ድረስ የሰማ ነው የተጠቂዎች ናቸው ነው? እሱን ነዋ። ይሄ እንግዲህ ማጣራት ያለበት ይሄ መንግስት እንደዚህ አላደረግኩም ካለ ተደርጓልተው በቴ ሞተው ያልታጠቀ ህዝብ ነው ዱላ ይዞ ነው የወጣው፣ ወይ በድንጋይ ራሱን ለመከላከል የወጣ ህዝብ ነው። እና ስለዚህ ይሄንን ኤክሴሲቭ ፓወር በመጠቀም የሞተውን እኔ አልገደልኩም ማለት አይቻልም። እና እዚህ ይሄንን ማጣራት የሚችለው እኛም የምንለው ለጠፋው ህይወት፣ ለደረሰው ጉዳት ይህ ማጣራት ያለበት ኢንዲፔንደንት የሆነ ቦዲ ነው። ይህን አጣርቶ የሚያደርጉ እኛ ደግሞ በፈለገም ነገር ይነሳ በሚነሳበት ጊዜ መንግስት ኤክሴሲቭ ፓወር በመጠቀም ሰላማዊ የሆነ ህዝብን በዚህ መካከል ሊገደልም ስለሚችል እና ይሄ ለደረሰው ጉዳት መንግስት በምንም አይነት በፈለገው አይነት ታክቲክ ማረጋጋት ይቻላል ከመግደል ከመመግደል ከመመለስ ውጪ ወደዚህ ይህንን ማዳን ይቻላል ነው። ሌሎች ደግሞ እንግዲህ አቶ ሙላቱ የሚሉት እንደውም መንግስት ምንም አይነት እርምጃ ፖሊስ ማለት ነው የፀጥታ ኃይሎች ማለት ነው። በዚህ ረገድ መከላከያ ኃይል እስከሚሰርስ ድረስ አንዳንድ ቦታዎች ላይ መንግስት ሰላማዊን ህዝብ ወይንም የሃይማኖት ተቋማትን ለመከላከል በቂ እርምጃ አልወሰድም የሚል ጥያቄ ነው እንደውም ያለው። እንግዲህ አንድ ወገን የሆኑ ሚዲያዎች ስንሰማም እንደው ለጆሮ የሚቀፍ ንግግር ነው የሚያደርጉት በየጣቢያው የሚደሰኮረው አንዳንድ የሚናገሩት በየቦታው ህዝብን ወገን በወገን ላይ እንዲነሳሳ አንዳንድ ቅስቀሳት የሚያካሂዱ በየሚዲያው የሚያደርጉት ይሄን ነገር ያደረጉት ሰዎች መገደል አለባቸው፣ መሞት አለባቸው ብሎ ውሳኔ የሚያደርጉ እና ነገሩን ሁሉ የሚያባልሱ ከመሀል ምን ጥቅማን ለማግኘት እንደሚሞክር አላውቅም፣ ግን ለደረሰው ጉዳት በተቻለ መጠን ህጋዊ የሆነ ህጋዊ የሆነ የማጣራት ስራ ኢንዲፐንደንት የሆነ ቦዲ አጣርቶ ማቅረብና ሕግ ፊት የማቅረብ ጉዳይ መቀጠል እንዳለበት ነው። እኛም ይገባል። በጣም አመሰግናለሁ። አቶ ሙላቱ ገመችሁ ስለ ትብብረው እኔ በጣም አመሰግናለሁ። ባለፈው ሳምንት ፍጻሜ ኦሮሚያ ውስጥ የተካሄደውን ግጭትና የህይወት መጥፋት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የመከላከያ ሚኒስትር አቶ ለማ መገርሳ እና የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከአባ ገዳዎች፣ የሃይማኖት አባቶችና የህብረተሰብ ተወካዮች ጋር ትላንት እሁድ መወያየታቸው ታውቋል። በሀገሪቱ እንዲሁም በኦሮሚያ ወቅታዊ ሁኔታ ላይ ትኩረት ያደረገ ውይይት ነው ተብሏል። ፀሐይ ዳምጠው ተጨማሪ አላት። ትናንትና በአዲስ አበባ በተደረገ ውይይት ላይ ከሁሉም የኦሮሚያ ክልል የተውጣጡ አባ ገዳዎች፣ የሃይማኖት አባቶች፣ የአገር ሽማግሌዎች፣ የሴቶችና የወጣቶች ተወካዮች ተሳታፊ ሆነዋል። የስብሰባ ተሳታፊዎች በወቅታዊ የአገሪቷ ጉዳዮችና የህዝቡን አንድነት በማስመልከት ያላቸውን ጥያቄዎችና ሀሳቦችን አንስተው ውይይት ተደርጎበታል። የሻሸመኔ ነዋሪዎችን ወክለው ውይይቱ ላይ የተሳተፉት ሼ ከማል ለአሜሪካ ድምፅ እንደተናገሩት ህብረተሰቡ ያሰበውና ውይይቱ አልተገናኘም ብሏል። እኛ አስተት ለማስጣት አይደለም የመጣ ነው፣ ማስ ለማስማት ነው። ግጭቱ ከምን ተነሳ፣ ከምን ተፈጠረ፣ እንዴት ነው ተነሳ የሚለውን ነገር ነው ይነግሩናል ብለን የመጣ ነው። እኛ እሱን ሳይነግሩን ወደ ጥያቄ ሲገቡ እኛን ምንም የሚጠይቁ ነገር የለም ከእናንተ ጋር ነው የተነሳ ጉዳዩ። ከፊንፍኔ ነው የተነሳ። በጃዋር ላይ በተከሰተው ክስተት ነው የተነሳ። ይህን የተነሳውን ጉዳይ እናንተ ንገሩን እንጂ እኛን ምን ትጠይቃላችሁ? ብሌን ነው የጠየቅነው የህዝብ ጥያቄ ነው በአጠቃላይ ባጭሩ፣ ማለት ነው ጊዜ ሰጠንና አጣርተን እኛ እነግራቸዋለን ነው የተባልነው። የኦሮሚያ ምክትል ርእሰ መስተዳደር አቶ ሽመልስ አብዲሳ አሁን የደረስበት ለመድረስ ብዙ ዋጋ መከፈላቸውን ገልጸው የተገኘውን ተስፋ መንከባከብ ይኖርብናል ስሉ ለታዳሚዎች ተናግረዋል። ከነ ሰን ኬሳ ከዛ ጨለማ ውስጥ ወጥተን እንዴት እንደመጣን አብረን ነው ያየ ነው። ይህንን መንገድ አጠናክረን ብሔር ብሔረሰቦችን አቅፈን የእምነት እኩልነትን አረጋግጠን ካለምንም ችግር የኦሮሞ ጥቅም እንዲከበር ለማድረግ ጠንክረን እንሰራለን። አቶ ሽመልስ አክሎም ከዚህ በኋላ በኦሮሚያ ክልል የህግ የበላይነት ማስከበር ወደ ጎን በመተው የምትረበሽ ኦሮሚያም ሆነ አገር አይኖርም ብሏል። የኢትዮጵያ መከላከያ ሚኒስቴር ሚኒስትር አቶ ለማ መገርሳ በውይይቱ ላይ በሰላም በመወያየትና በመረዳዳት እዚህ ደርሰናል። አሁንም መቀጠል ያለበት ይህው መንገድ ነው ብሏል። ቀሌሳሳሲን ከንጉ ያዳን ቀልቢዳን ሁምናን ትናንትናም እዛ ልንደርስ የቻልነው አብረን ስለ ቆምን ስለ ተጋገዝንና እየተወያየን ስለ ሆነ ብቻ ነው እንጂ ጦርነት አካሄደን አይደለም። በሐሳብ በጉልበት ተጋግዘን ተደማምጠን ነው እዚህ የደረስነው ነው። አሁንም የሚበጀን ይኸው ነው። አብረን ወደፊት መጓዝ የአንድ ወገን ጉዳይ ብቻ አይደለም። የወጣቱ፣ የምሁሩ፣ የአመራሩ በአጠቃላይ የሁሉም ሕዝብ ድርሻ ነው ብዬ ነው ማምነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው መበታተን ሀገሪቷን አያሻግርም ስሉ ተናግረዋል። አንድነት ነው የሚያዋጣን፣ ተገዳድለን ተጎዳድተን ሊሆን አይችልም። ሌላው ደግሞ የፌዴራል ስርዓቱን ለማጥፋት ነው የሚባለው። እውነተኛ የፌዴራል ስርዓት ቀድሞም አልነበረም። ይህን የኦሮሞም ሕዝብ ያውቃል። አንድ የስኳር መኪና አስቁመሃል ተብሎ አምቦ ላይ ወጣቱ በመንግሥት ይገደል ነበር። ይህ የፌዴራል ስርዓት አይደለም። የክልሉን መንግሥት በፈቃዳችን መምረጥ አንችልም ነበር። ሐሰት ነው። የፌዴራል የሚባል ሥርዓት አልነበረም። አሁን እውነተኛ የፌዴራል ስርዓት እንዲኖር ለማድረግ ግን እየሠራን ነው። የፌዴራል ሥርዓቱን ወደ ኋላ ለመመለስ ነው የሚባለው ግን ፈጽሞ የሐሰት ነው። ሰሞኑን የተፈጠረውን ግጭት አስመልክቶ የአገር ሽማግሌዎች ከሁሉም በኩል ያለውን ማጣራት አለባቸውም ብሏል። የተጀመረው ውይይት በዞን እና በወረዳ ደረጃ እንደሚቀጥል ውይይቱን የተከታተለው የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ዘገባ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። የጽንፈኛ እስላማዊው የሽብር ቡድን መሪ በሌለበት ዓለም የተሻለ ሰላማዊ ትሆናለች ብለዋል ፕሬዚደንት ዶናልድ ትራምፕ። የአሜሪካው ፕሬዚደንት ይህንን የተናገሩት የዩናይትድ ስቴትስ ልዩ ኃይል ከትናንት በስቲያ ቅዳሜ ሰሜን ሶሪያ ውስጥ በወሰደው እርምጃ የአይሲስን መሪ አቡበከር አልባግዳዲን መገደል ለአሜሪካ ሕዝብ በቴሌቪዥን ወጥተው በተናገሩ ማግስት ነው። ማይክ ኦ ሶሊቫን ከሎስ አንጀለስ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። የዩናይት ስቴትስ ልዩ ወታደራዊ ኃይል ያካሄደውና ለአልባግዳዲ መገደል ምክንያቱ የሆነው ወታደራዊ ኦፕሬሽን ከፍ ያለ አድናቆት ተችሮታል። ይሁን እንጂ አሸባሪው ቡድን ጨርሶ አልተደመሰሰምና አሁንም ብርቱ አደጋኝ ደቃኝ ነው ሲሉ አንዳንዶች ያሳስባሉ። በሰሜን ምዕራብ ሶሪያዋ እድሊፕ ውስጥ ከሚገኝ ቅጥር ግቢ የዩናይት ስቴትሱ ልዩ ኃይል ቡድን አባላት በሰነዘሩት ጥቃት ከቀለበት ውስጥ የገባው አልባግዳዲ በአቅራቢያው ከሚገኝ አንድ የምድር ለምድር መተላለፊያ ውስጥ ከገባ በኋላ እንደ ሰደርያ የታጠቀውን ፈንጂ በማፈንዳት ራሱንና ሦስት ልጆቹን ገድሏል። ፕሬዚዳንት ትራምፕ በትላንትና ዕለት ሲናገሩም የልዩ ኃይሉ አባላት ሌሎች አስራ አንድ ልጆችን ከአደጋው አትርፈው አውጥተዋል ብለዋል። በሌላ በኩል ቁጥራቸው የበዛ የአልባግዳዲ ተዋጊዎች ሲገደሉና ሲማረኩ በዩናይትድ ስቴትስ ኃይሎች በኩል ግን የሞተ ያለመኖሩንም ይፋ አድርገዋል። ወታደራዊ ኦፕሬሽኑ በሚካሄድበትም ወቅት ፕሬዚዳንት ትራምፕና የአስተዳደራቸው ከፍተኛ ባለሥልጣናት ከዋይት ሃውስ ሆነው በቀጥታ ሲከታተሉ ነበር። እጅግ የበረታ ሥቃይ እያደረሰና ሕይወት ያጠፋ ክፉና ጨካኝ ነብሰ ገዳይ በኃይል ተወግዷል። ዳግም ሌላ ንጹሕ ነብስ ላይ ጎዳ አንዲት ሴት ወይንም አንድ ሕፃን ለመከራ ላይ ዳያደርግ ተሰናብቷል። አልባግዳዲ እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ ም በኢራቋ የሞሱል ከተማ በእስላማዊ መሪ የሚተዳደር እስላማዊ ግዛት ለመመስረት ካወጀ በኋላ በሴቶች ላይ የሚፈጸም አስገድዶ የመድፈር ጥቃትና የሰው አንገት ሲቀላ የሚያሳዩ የቪዲዮ ምስሎችን ማሰራጨት ጨምሮ ሰፊ የሽብር ስርዓት ዘርግቶ ቆይቷል። ይሁንና እንደ አውሮፓውያን የዘመን አቆጣጠር ከ2018 መጀመሪያ አንስቶ ቡድኑ ይቆጣጠረው የነበረውን መጠነ ሰፊ ይዞታውን አጥተዋል። የዚያች ሁሉም ነገር የጀመረባት ሞሱል ከተማ አንድ ነዋሪ የአልባግዳድ መገደል ዜና እንዲህ ነበር የተቀበሉት። እኔና መላው የሙስሊም ማህበረሰብ የቱን ያህል እንደተደሰትን ፈጣሪ ነው የሚያውቀው። የእርሱ ሞት መሥዋዕት ለሆኑ ኢራቃውያን በሙሉ ደም መላሽ ነው። የአባቴን አጎት አንገቱን ቀልተው ነው የገደሉት። አንድ ወንድሜ እነርሱ ባስወነጨፉት አዳፍን የጥይት ነው የተገደለው። ፕሬዚዳንት ትራምፕ የአልባግዳዲን መገደል ይፋ ባደረጉበት ወቅት ለዩናይትድ ስቴትስ ጦር ሠራዊትና ለሌሎች ምስጋና አቅርበዋል። ሩሲያን፣ ቱርክን ሶርያንና ኢራቅን፣ የሶርያ ኩርዶችንም ለሰጡን ልዩ ድጋፍ ላመሰግን ወዳለሁ። ይህ በእርግጥ እጅግ በጣም አደገኛ የሆነ ተልእኮ ነበር ነው ያሉት። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በበኩላቸው ፕሬዚዳንት ትራምፕን እንኳን ደስ ያለው ብለዋቸዋል። ይህ እጅግ ወሳኝ ምርታ ነው። በአንጻሩም በድል መወጣት ያለብን ረጅም ፍልሚያ በተመሳሳይ ልዩ ድል መሆኑን የተናገሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ከአልባግዳዲ ቡድን ጋር የተያዘ ውጊያ ግን ይቀጥላል ነው ያሉት። በሌላ ተዛማች ርዕስ ፕሬዚዳንት ትራምፕ በሰሜናዊ ሶሪያ የሚገኘውን አብዛኛውን ጦራቸውን ባለፈው ወር እንዲወጣ ማዘዛቸውም ይታወሳል። አመሰግናለሁ አሉላ፣ እንዲሁም ማይክ ኦሱሊቫንን ወደ ተከታዩ የመጽሔት ርዕስ እናልፋለን። አስመራ ይወስደናል። የተባበሩት መንግሥታት ድርጅት ረዳት ዋና ጸሐፊ አሚና ሙሐመድ በኤርትራ የሴቶች የወሳኝነት አቅም ማጠናከር እንዲሁም በአህጉራዊ ቅንጅትና ትብብር ላይ ከሀገሪቱ ባለሥልጣናት ጋር ዛሬ ተመካክረዋል። አስመራ የሚገኘው የመንግሥታቱ ድርጅት ከፍተኛ ቡድን ከፕሬዚደንት ኢሳይያስ አፈወርቂ ጋርም ተገናኝቶ መወያየቱን አስመራ ያለው ሪፖርተራችን ብርሃነ ብርኸ ዘግቧል። ተጨማሪ አለው ፕሬዝደንት ኢሳያስ አፈወርቂ ጥቅምት 15 2012 በተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ ሚስ አምና ሙሐመድ የተመራውና የአፍሪቃ ህብረት ኃላፊዎችንና የአፍሪቃ የኢኮኖሚ ኮሚሽንን ያካተተ ከፍተኛ የልኡካን ቡድንን በአዳሃሎ በሚገኘው ጽፈት ቤታቸው ተቀብለው እንዳነጋገሩ የኤርትራ ማስታወቂያ ሚኒስቴር የመረጃ መረብ ሻባይት በድረገጹ ባሰራጨው ዜና ገልጸዋል ፕሬዚደንት ኢሳያስ አፈወርቂ የልኡካን ቡድኑ የኤርትራ ጉብኝት በኤርትራና በተመድ መካከል ያለው ግንኙነትና ትብብር እያደገ እንደመጣ የሚያሳይ እንደሆነ ጠቅሰው የኤርትራን የነፃነት ትግልና የአገር ግንባታን ተሞክሮ በተመለከተ ለልኡካን ቡድኑ ሰፊ ማብራሪያ እንደሰጡ ሻባይት ገልጸዋል። ከዚህም በተጨማሪ በግንኙነቱ ወቅት ኤርትራ በልማት በኩል እያሰላሰለች ያለችው ስራ፣ እንዲሁም የዘላቂ የልማት ጎልን ለማረጋገጥ እየተሰሩ ያሉ ስራዎችን፣ የሴቶች ሚናና አስተዋጽኦ፣ እንዲሁም አፍሪቃ ከዓለማዊ ተሳታፊነት ተገላ የተፈጥሮ ሀብት ተጠቃሚ መሆን ባልቻለችበት ወቅት ይህን ሁኔታ ለመለወጥ መወሰድ ስላለባቸው ጉዳዮች በጥልቀት እንደተወያዩ ሻባይት ገልጿል። ሚስ አምና መሐመድ ከፕሬዝደንት ሳያስ አፈወርቂ አማካሪ አቶ የማነ ገብረአብ፣ ከኤርትራ የፍትህ ሚኒስቴር ወይዘሮ ፎዚያ ሃሺም፣ ከኤርትራ ሀገራዊ ልማት ሚኒስቴር ዶክተር ገርጊሽ ተክለ ሚካኤል፣ ከኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ከኤርትራ የሰራተኞች ጉዳዮችና ማህበራዊ ድህነት ሚኒስተር ወይዘሮ ልዑል ገብረአብ እና ከኤርትራ የሴቶች ማህበር ሊቀመንበር ወይዘሮ ተኸ ተስፋ ሚካኤል ጋር በልማታዊ መደቦች የሴቶች አቅምን በሚያጠነክሩ ጉዳዮች በአህጉራዊ ውህደትና የትብብር ዝምድናን በተመለከተ ውይይት እንዳካሄዱ ከሻባይት የተገኘው መረጃ ጠቁሟል። የተመድ ምክትል ዋና ጸሐፊ ሚስ አሚና መሐመድ በተለያዩ የሙያ ዘርፍ ተሰማርተው ጥሩ ውጤት ካስመዘገቡ ወጣት ሴቶች ጋር ተገናኝተው በሴቶች ተሳትፎው የአቅም ግንባታና የአገር ልማትን በተመለከተ ሀሳብ እንደተለዋወጡም ታውቋል። የተመድ ከፍተኛ የልዑካን ቡድን ጥቅምት 152012 በኤርትራ የጤና ሚኒስቴር ወይዘሮ አምና ኑር ሆሴን ታጅቦ ኤርትራንና ኢትዮጵያን የሚያገናኘው የነፋሲት ደቀ ማሐረ ሰርሃ የአስፋልት የመንገድ ግንባታና ሌሎች የልማት ቦታዎችን እንደ ጎበኙና በሚመለከታቸው አካላት ማብራሪያ እንደተሰጣቸውም ሻባይት ገልጿል። የተባበሩት መንግስታት ከፍተኛ የልዑካን ቡድን አህጉራዊ ውህደትና የሴቶች የኢኮኖሚ አቅም ማጠናከር በሚል መሪ ቃል በሶማሌ፣ በኢትዮጵያና ጅቡቲ ተመሳሳይ የስራ ጉብኝት ማድረጉን ሻባይት ገልጧል። ብርሃነ በረሀ ለአሜሪካ ድምጽ ከአስመራ ብርሃነ በረህን እናመሰግናለን። አድማጮች አሁን ሰዓታችን ለአራት ሰዓት ሀያ ጉዳይ ይላል ከምሽቱ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከሚቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ስርጭት እንድታዳምጡ እንጋብዛለን። በአሃዱ ራዲዮ 94 ነጥብ 3 ላይም እንገኛለን። ተከታተሉን። በተለያዩ የኦሮሚያ ከተሞች ባለፈው ሳምንት በተፈጠረው ሁከት የተጎዱና የተናቀሉ ሰዎችን ለማገዝ ለሰብአዊ ጥምረት ለሰብአዊነት በሚል ስያሜ የተደራጁ ወጣቶች በምስራቅ ሐረርጌና በተለያዩ ከተሞች የተፈናቀሉ ሰዎችን ለመርዳት በሀገር ፍቅር ቲያትር የአይነት ድጋፍ ማሰባሰቢያ ዛሬ ጀምረዋል። በሌላ በኩል ደግሞ ብሔራዊ የአደጋ ስጋት አመራር ኮሚሽንም የድጋፍ ጥያቄ በደረሱት ቦታዎች ላይ አስቸኳይ ድጋፍ እያደረገ መሆኑን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ተናግረዋል። ኤደን ግርማ ተጨማሪ አላት። ባለፈው ሳምንት በኦሮሚያ አንዳንድ ከተሞች የተነሳውን ሁከትና ብጥብጥ ተከትሎ የተፈናቀሉ የህብረተሰብ ክፍሎች በተለያዩ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ተጠልለው ይገኛሉ። ለወገኖቻቸው የእርዳታ እጃቸውን መዘርጋት የፈለጉ በጎ ፍቃደኛ ወጣቶች ጥምረት ለሰብአዊነት በሚል መርህ ቃል በተለያዩ ማህበራዊ ድረገጾች ላይ በማስተዋወቅ በዛሬው ዕለት በሀገር ፍቅር ቲያትር ቤት እርዳታ ማሰባሰብ ጀምረዋል። ከፕሮግራሙ መስራቾችና አስተባባሪዎች መካከል አንዱ የሆነው ሰለሞን መንገሻ ስለ እንቅስቃሴው እንዲህ ይላል። ምንደግስ ናካፍል የሚባል እንቅስቃሴ በማህበራዊ ሚዲያ እንቅስቃሴው የተጀመረበት ምክንያት ባለፈው ሳምንት የተፈጠረ አሳዛኝ ክስተት ምክንያት ተፈናቅሎ በተለያዩ ቦታዎች ሐረርጌ አካባቢ ጎረጎቱ ወረዳ የሚባል ወለ ካራሚሌ፣ ባሌ ባሌሮ አካባቢ፣ ምዕራብ አርሲ ዶዶላ ከፈልግ እና እዚህ ደግሞ አዲስ አበባ ዙሪያ ሰበት አካባቢ ቤተክርስቲያኖች ውስጥ ተጠልለው የሚገኙ በርካታ ወገኖቻችን አሉ። ለእነሱ ነው አሁን ድጋፍ ለማድረግ እየተንቀሳቀስኛለን። የቤተክርስቲያናቱ ተጠልለው የሚገኙ ህጻናት ኧረ በአሁኑ ሰዓት እና ለእነሱ ድጋፍ ማድረግ ነው። በተለይ የምግብ ሰው ዛሬ ነው የጀመርነው። ከዛ ውጪ ግን አልባሳትም ምንም እየመጡልን ስለሆነ ያለውን የደረሰ ዳታ ሰብስበን ወደዛ ለመላክ እክል ያዙ። በጣም ጥሩ ምላሽ ነው። አሁን ከሰው ያለ እኛ ው በማህበራዊ ሚዲያው ነው በዋነኝነት እየተጠቀጠቅመን እየሰበሰብን ያለ ነው። ብቻ እስካሁን ድረስ በጣም በርካታ የማይበላሹ ምግቦች፣ ፈጣን ምግቦችን እነ ፓስታ፣ መክሮን፣ ሩዝ የመሳሰሉትን የህፃናት አልሚ ምግቦችን ውሃ ጨው፣ ምናምን የተመሳሰሉት ትንዝ ፓስታ፣ ሩዝ እነዚህ አይነት ምግቦችን አሁን በብዛት ሰው እያመጣልን ያለው። ዱቄቶች የበቆሎ ዱቄት፣ የስንዴ ዱቄቶች ሰዎች እያመጡልን ነው። የህፃናት ዳይፐሮችም አሉ። በጣም ብዙ ነው ማለት ምላሹ፣ የሚገርም ነው የሚያስደምቅ ነው። አብዛኛው ሰው በቃ በተፈጠረው ነገር አዝኗል እና ሰዎችም እየመጡ እያስረከቡ ነው። እየሄዱ ነው ያለን በጎ ፍቃደኞቹ። ከዚህ ቀደም በቡራዩና በጌዲዮ በነበሩ መፈናቀሎች ላይ ተመሳሳይ ድጋፍ ያደረጉ ሲሆን ከዚህ በፊት ከነበራቸው ተሞክሮ በመነሳት እርዳታውን ለማድረስ የብሔራዊ የአደጋ ስጋትና አመራር ኮሚሽን ድጋፍ እንደሚያደርግላቸው ተናግረዋል። ሀያ አምስት ያክል ወጣቶች ነው ያለነው። ተጨማሪ ደግሞ የአደጋ ስጋት ስራ አመራር የሚባለው ተቋምም ድጋፍ ያደርግልናል። በተለይ ሎጂስቲክ ላይ እዛ ለማድረስ በሴኩሪቲን በምንም ችግር ስለሚኖር በሚል እነሱ ትብብር ያድርግልናል። የብሔራዊ አደጋ ስጋት ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተርት ዳይሬክተር አቶ ደበበ ዘውዴ በበኩላቸው እርዳታና ማስተባበር ስራዎች ከክልሉ መንግስት ጥሪ ሲደረግ የሚሰሩ መሆናቸውን ገልጸው እስካሁን ጥሪ የተደረገው ከበሰበታና ከምዕራብ አርሲ ዶዶሎና ባሌ መሆኑን ይናገራሉ። አልሞስት ወደ አንድ ሺ አንድ መቶ ሰው በሰበታ ምዕራብ አርሲ ደግሞ ዶዶላ ዋኔ፣ ወደ ሶስት ሺ ሶስት መቶ አርባ ስድስት ሰው ነው። ምንኛ ድጋፍ እያደረግ ነው? አሁን አህዛዊ ነገር በቁጥር አሁን ያልኩሽ ተፈናቃዮች አሉ። ቤተ ክርስቲያን ነው የሚገኙት በተለየ ዶዶላዎቹ። ለእነሱ የሚያስፈልገውን ምግብና ምግብ ነክ ያልሆነ ቁሳቁስ ልከናል። እንዲሁም በሰበታ አንድ ሺ አንድ መቶ እኛ ተልሾልናል። አሁን ይሄ በቀጥታ ይጠየቀ ነው። አሁን ከሰበታ በደብዳቤ የመጣ ነው። ያም በደብዳቤ የመጣውን ቁጥር ይዘን አለም አቀፍ ደረጃውን ጠብቀን እኛ የሚያስፈልገው እህል ዘይት ጥራጥሬ ብስኩት እንዲሁም ለህፃናትና እናቶች አልሚ ምግብ እናቀርባለን አቀርበላል በህብረተሰቡ በኩል ግን ቀደም ሲል የነበረው ትብብርም እንዳለ እንዲገልጽልሽ ፈልጋለን በምስራቅ ሀረርጌ በጎሮጉቱና በከራሜሌ አካባቢ ጥሪ እንዳልደረሳቸው የገለጹት አቶ ደበበ ዘውዴ ይህም ደግሞ በክልል ደረጃ በቁጥጥር ስር መዋልም ከመቻሉ ጋር እንደሚያያዝ ገልጸዋል ለምሳሌ ወገኖች አደጋ ሊደርስባቸው ይችላል። ቀበሌው እኮ የራሱን ድጋፍ የማድረግ አቅም አለው። ከቀበሌው ውጭ ወረዳው አለ፣ ከወረዳው ዞኑ አለ፣ ከዞኑ ክልል አለ። ከክልል አቅም በላይ ሲሆን ነው አልባሳት ያስፈልገኛል፣ ሌሎች የቤት ቁሳቁስ ያስፈልገኛል፣ እንዲሁም ምግብም እህል ያስፈልጋል ሲባል እኛ ቁጥሩ ሲገለጽልን አስፈላጊው ድጋፍ እንዲላች ተደርጓል። አሁን ቅድምም በነገርኩሽ ሁኔታ ከሰበታ በኦሮሚያ አደጋ መከላከል ኮሚሽን በመጣው ደብዳቤ መሰረት ድጋፉን ድጋፍ ተደርጓል። እርዳታው እስከ መቼ ድረስ ነው የሚቆየው? በቀጣይ እነዚህን የኅብረተሰብ ክፍሎች ለማቋቋም ምን እየተደረገ ነው? ዛሬ የተሰጠኝ ደብዳቤ ኦልሞስት ለአንድ ወር በዚች ለዚች ወር የሚሆነው ለጥቅምት ወር ተልኳል። ከዛ በኋላ ደግሞ በኢትዮጵያ ውስጥ አይተሽ እንደሆነ ግጭቶች ጊዜያዊ ናቸው በተደጋጋሚ ቢከሰቱም ግጭት ጊዜያዊ ነው። መስማማትን ስምምነትን ፈጥሮ ወደ ቀሮ ህብረተሰቡ እንዲመለስ የማድረጉ ስራ በሰፊው ይሰራበታል። ከዚህም በላይ ከስምንት መቶ ሺህ እና ከዘጠኝ መቶ ሺህ እንዲሁም ከአንድ ሚሊየን በላይ የሆኑ ከተለያዩ ቦታ የተፈናቀሉትም ተመልሰዋል። ስለዚህ እስከ መቼ የሚያስብል አይደለም። ቤተክርስቲያን መቼም ዘላለም ተጠልለው አይኖሩም። ማህበራዊ ነገሩን ጠብቆ ችግሮችን በማብረድ ወደ ቄያቸው እንዲመለሱ ነው የሚደረገው። ግን በቄያቸው ተመልሰው ሌሎች ንብረት ከወደመባቸው ሌሎችም ከተደረገ እዚው አካባቢ የመልሶ ማቋቋሙም ስራ የሚሰራበት ይሆናል። እንዲሁም አንዳንዶች በስጋት ነው በስጋት ብቻ ይመስል ቤታቸው እንዳለ ነው እንዳለ አለ በስጋት ብቻ የመልቀቅም ነገር ስላለ ያን ስጋትና ፍርሃት የሕግ የበላይነትን በማስጠበቅ እንዲሁም የሕዝብ ለሕዝብ ግንኙነቱ ነው ሕብረተሰቡ አብሮ ይኖራል። ያን መሰረት በማጥበቅ የሚመለስበት ሁኔታ ይመቻቻል ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመ ዋሽንግተን ዲሲ። ወደ ቀጣዩ ርዕስ እንሄዳለን። አድማጮች በአማራ ክልል ሶስት ምስራቃዊ ዞኖች ውስጥ የአንበጣ ወረራ መከሰቱን የኮምቦልቻ የእጽዋት ክሊኒክ አስታውቋል። ወረርሽኙ በደቡብና ሰሜን ወሎ ዞኖች እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች መሆኑ ተገልጿል። አርሶአደሩ የአንበጣውን እንቅስቃሴ በመከታተል አስፈላጊውን መከላከል እንዲያደርግና ለዘርፉ ባለሙያዎች መረጃ እንዲሰጥ ተጠይቋል። መስፍን አድራጌ ከደሴ ዘገባውን አድርሶናል። የምስራቃዊ አማራን የጸረ ሰብል ተባይ ጉዳይ የሚከታተለው የኮምቦልቻ እፅዋት ክሊኒክ ዳይሬክተር አቶ መሐመድ ይመር ከአንበጣው ባህሪ ከአየር ንብረቱ ገጽታና ከምርት ወቅትነቱ ጋር በማነጻጸር የአንበጣው መከሰት ሊያስከትል የሚችለውን አደጋ ዘርዝረዋል። አንበጣው በአሁኑ ደረጃ ከገባ ያው ከፍተኛ ጉዳት ማድረስ ይችላል። በአሁኑ ሰዓት ሰብሉ ማሳ ላይ ነው ያለው። የደረሰ ሰብልም አለ። አንበጣ ከፍተኛ ጉዳት ነው የሚያደርሰው። በተለይ አሁን ዛፍ አይቀር ስለሚበላ አፋር ላይ ሁ ጸሐው እየበረታ ስለሆነ አረንጓዴ ነገሮች ከደረቁ ግዴታ ያው ወደኛ ክልል በስፋት መግባቱ አይቀርም። ስለዚህ ከፍተኛ ጉዳት ሊያደርስ ስለሚችል አርሶ አደሩ ያው በንቃት መከታተል አለበት። የአንበጣ ያው በሰዓት ከአስራ ስድስት እስከ አስራ ዘጠኝ ኪሎ ሜትር መብረር ይችላል። በቀን እስከ መቶ ሀምሳ ኪሎ ሜትር መብረር ይችላል። ስለዚህ ከአፋር ክልል ላይ ተነስቶ ምስራቅ አማራ ላይ ሊያርፍ ስለሚችል ቀጥታ አርሶ አደሩ አንበጣውን በሚያይበት ሰዓት ሳይደናገጥ በአየር ላይ እንዳለ በተለይ ሰብል ላይ እንዳያርፍ የተለያዩ ባህላዊ መንገዶች ሌሎችን ድራስ ነጫጭ ነገሮች ሰብል ማሳ ላይ በመዘርጋት እንዲሁም ሌሎች የመከላከያ ዘዴዎችን እንትን በማለት ማባረር እንዳለበት፣ ወዲያውኑ እንዳየውም ቀበሌ ላሉ ለግብርና ባለሙያዎች መልእክት ማስተላለፍ አለባቸው። የአንድ አንበጣ መንጋ ደግሞ ቢያንስ ከአርባ ሚሊየን እስከ ሰማንያ ሚሊየን ፖፕሌሽን ይዛል ተብሎ ነው የሚታሰበው። ስለዚህ የዚች ትንሿ የአንበጣ መንጋ ሰላሳ አምስት ሺህ ህዝብ በአንድ ቀን የሚመገበውን ያህል መብላት ይችላል። ይህ ጉዳት ደግሞ የከፋ ሊሆን ስለሚችል አርሶ አደሩ ይህንን ታይቶ ከአሁኑ ነፍቶ መጠበቅ አለበት። እስካሁን ባለው መረጃ ይላሉ ዳይሬክተሩ፣ በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞኖች የአንበጣ መንጋው የተከሰተ ሲሆን በምርት ላይ ጉዳት አላስከተለም፣ በአርሶ አደሩ ላይ ግን አለመረጋጋትን ፈጥሯል። የአንበጣ መንጋውን ለመከላከል ጥረት እየተደረገ መሆኑ ታውቋል። አጠቃላይ ምስራቅ አማራ ውስጥ ስድስት ሺ ስድስት መቶ ስልሳ አምስት ሄክታር ላይ ተከስቶ ወረባቦ ላይ ስምንት መቶ አርባ ሶስት ሄክታር ሀብሩ ላይ ወደ ሰባት መቶ ሰላሳ ሄክታር አርጡማ ፉርሲ ወደ አንድ ሺህ ሄክታር ደቡብ አርዋ ወደ ሁለት ሺ ሄክታር ባቲ ላይ ከሁለት ሺ አምስት መቶ ሄክታር በላይ ተከስቶ ታይቶ ነበር። አሁን መስከረም ሀያ ስድስት ጀምሮ ማለት ነው። በዚህም ወደ አንድ ሺ ሶስት መቶ ሰላሳ ስድስት ሄክታር ላይ ኮንትሮል አድርገናል። በኬሚካል ወደ ሶስት መቶ አራት መርጫ መሳሪያ ተጠቅመናል። ሶስት መቶ ሰላሳ ኬሚካል ሊትር ተጠቅመናል። እሱንም ወደ አምስት ሺ አንድ መቶ አርባ ባለሙያና አርሶ አደሮች በማሳተፍ ያው እየተከላከል እንገኛለን። ዳይሬክተሩ በአንበጣ መንጋ ጉዳት አለመድረሱም አስረዱም በደቡብ ወሎ ዞን ከአርጎባ ልዩ ወረዳ የደረሰን መረጃ በ15 ሄክታር መሬት ላይ የተዘራ ማሽላ በአንበጣ መንጋው ጉዳት ደርሶበታል በወረዳው ግብርና ጽህፈት ቤት በልማት ቡድን መሪ አቶ ሐሰን አህመድን በስልክ አናግሬያቸዋለሁ አሁን ያለበት ደረጃ አምስተኛ ደረጃ ላይ ነው ከፍተኛ የሆነ የሰብል ጥቃት የሚያደርስበት ነው አሁንም ያለውን ነገር ባሉት የተለያዩ ሞተሮች ያሉ እና በሰው ኃይል ያው የጭፍጨፋ ስራ እየሰራ ነው ማሽላ እስካሁን ድረስ ወደ 15 ሄክታር አካባቢ የሚሆን ያለው ሙሉ በሙሉ ነው ያወደመው። በቃ ማሽን ላይ እንዳለ ያረፈበት እርጥቦን ካገኘው በሙሉ ነው ያወደመው። ከሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት ጀምሮ በወረዳው በሚገኙ ዘጠኝ ቀበሌዎች ላይ ቢከሰትም በባህላዊ የመከላከል ዘዴ በመጠቀም ከአካባቢው እንዲርቅ ተደርጎ ነበር ሆኖም አንበጣው እንቁላሉን ጥሎ ዳግም ከወራት በኋላ ተከስቷል። የመከላከል እንቅስቃሴው ተጠናክሮ ቢቀጥልም በሰው ኃይል ለመድረስ ምቹ ባልሆነባቸው አንዳንድ አካባቢዎች ስለሰፈረና ተጨማሪም ያንበጣ መንጋ በአቅራቢያው ከሚገኘው አፋር አካባቢ እየመጣ ስለሆነ የኬሚካል ርጭት በአውሮፕላን እንዲካሄድላቸው ጠይቀዋል። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር አቶ ዘብዲዮ ሰላቶ ቅድመ መከላከል ስራ በመሰራቱ በስፋት ሊከሰት የሚችለውን ያንበጣ መንጋ መቀነስ ተችሏል ይላሉ። አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች የአንበጣውን ወረርሽኝ በሰሜን ኢትዮጵያ ያለውን እየተከታተልን ማቅረባችንን እንቀጥላለን። ወደ ስፖርት ዝግጅት እናልፋለን። ግርማቸው ከበደ ነው አዘጋጅና አቅራቢው። ሰላም፣ እንደምናመሻቸው የስፖርት ወዳጆች። በዛሬው የስፖርት ዝግጅት ሰንበሬ ተፈሪ የኢትዮጵያን ብሔራዊ የግማሽ ማራቶን ሪከርድ መስበሯ፣ የኢትዮጵያ ፕሪሚየር ሊግ አለመረጋጋት በብሔራዊ ቡድኑ ላይ ተጽዕኖ እንደፈጠረ የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ መናገራቸው፣ ብርሃኑ ግዛው የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ ሆኖ መሾሙ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ እግር ኳስ ፌዴሬሽን ለሴቶች ብሔራዊ ቡድን አዲስ አሰልጣኝ ሾሟል ከአሰልጣኝ ሰላም ዘራይ ጋር የተለያየው ፌዴሬሽኑ ብርሃኑ ግዛውን የሉሲዎቹ አሰልጣኝ አድርጎ እንደመረጠ የፌዴሬሽኑ የሕዝብ ግንኙነት ኃላፊ ባህሩ ጥላሁን ለቪኦኤ ተሰማሉ አሰልጣኝ ብርሃኑ ከኢትዮጵያ ንግድ ባንክ የሴቶች ቡድን ጋር ስኬታማ ጊዜ ያሳለፉ ሲሆን በ2008 ዓ ም ሉሲዎቹን አሰልጥነዋል ሉሲዎቹ በህዳር ወር በታንዛኒያ በሚካሄደው የምስራቅና መካከለኛው አፍሪካ ሻምፒዮና ላይ የሚሳተፉ ሲሆን የአሰልጣኝ ብርሃኑ ፈተናም ከዚያው ይጀምራል የኢትዮጵያ ፕሪምየር ሊግ በሥነ ሥርዓት አለመካሄዱ የብሔራዊ ቡድን ግንባታ ላይ ተጽዕኖ እያሳደረ እንደሆነ አሰልጣኝ አብርሃም መብራቱ ተናግረዋል። አሰልጣኝ አብርሃም በሐምሌ 2010 ዓ ም የዋሊያዎቹ አሰልጣኝ ሆነው ከተሾሙ በኋላ ካደረጓቸው 16 ጨዋታዎች የደርሶ መልስ ድልን ሳይጨምር በቀጥታ ያሸነፉት ሦስት ጨዋታዎችን ብቻ ነው። አሰልጣኙ ዛሬ በሰጡት ጋዜጣዊ መግለጫ የፕሪምየር ሊጉ አለመረጋጋት በቡድን ግንባታው ላይ ተጽዕኖ እየፈጠረ እንደሆነ ተናግረዋል። የፕሪምየር ሊግ ደጋግሜ ተናግሬ ያለሁ ጠንካራ ሊግ በሌለበት የተረጋጋ ሊግ በሌለበት የተረጋጋ ብሔራዊ ቡድን ለመገንባት ፈታኝ ነገር ግን በተቻለ መጠን እኛ ያደረግነው ምንድን ነው ከተለያዩ ዩኒቨርሲቲዎች የመጡ የስነ ልቦና ባለሙያዎች ይህንን ክፍተት እንዲደፍኑልን ማድረግ ነው። ለዚህም ነው ከሀገር ውጭ ባደረግናቸው ጨዋታዎች የተሻለ የስነ ልቦና ዝግጅት ያደረግነው እንጂ ባልተረጋጋ ሊግ ውስጥ ወይም ጠንካራ ባልሆነ ሊግ ውስጥ ጠንካራ ብሔራዊ ቡድን መፍጠር እና የተረጋጋ ብሔራዊ ቡድን መፍጠር እጅግ በጣም አስቸጋሪ ነው ብዬ ነው የማምነው። የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ምክንያቶች የሚፈጠረውን የሊግ መቆራረጥና ለመረጋጋት ለማስቀረት ሊጉን የሚያስተዳድር አብይ ኮሚቴ በክለቦች ማስመረጡ ይታወሳል። የኢትዮጵያን ወንዶች ፕሪምየር ሊግ እንዲያስተዳድር በክለቦች የተመረጠው አቢይ ኮሚቴ የስታዲየሞቻቸውን ደረጃ የማያሻሽሉ በሊጉ የሚወዳደሩ ክለቦችን ከፕሪምየር ሊጉ እንደሚሰርዝ አስታውቋል። በመስከረም 2012 የተመረጠው አቢይ ኮሚቴ የጥራት መስፈርትን አውጥቶ ስምንት ስታዲየሞችን ገምግሟል። የአቢይ ኮሚቴውን የእስካሁን ስራ አስመልክቶ ጋዜጣዊ መግለጫ የሰጡት የአቢይ ኮሚቴው ሰብሳቢ መቶ አለቃ ፈቃደ ማሞ ስለ ጉዳዩ ማብራሪያ ሰጥተዋል። አንደኛ ሜዳው የፕሪምየር ሊግ ቡድኖችን ማጫወት ይችላሉ ወይ? ሁለተኛው ደጋፊዎች እና ተጫዋቾችን የሚለይ ሜዳውን የሚለይ አጥር በአግባቡ ተሰርቶለታል ወይ ነው። ሶስተኛው በስታዲየሙ በተመልካቹ እና በተመልካቹ አካባቢ ረብሻ ሊያስነሱ ሁከት ሊያስነሱ የሚያበረታቱ ነገሮች አሉ ወይ? ለምሳሌ አንዳንድ ሜዳዎች ተጫዋቹ እንትን ተመልካቹ ቆሞ ነው የሚያዩ። ቆሞ ማየቱ ብቻ ሳይሆን አካባቢው በሙሉ ኮረት ድንጋይ እንደ ልብ ይገኛል። ስለሆነም እንደዚህ አይነት ሁኔታ አለ ወይ? መልበሻ ቤት ለተጫዋቾች አለ ወይ? ለዳኞች ልብስ መለወጫ መልበሻ ቤት አለ ወይ? ለእነኚህ ለሁሉም አካላት ደግሞ የንጽህና ቦታ አለ ወይ? በእነኚህ መለኪያዎች መሰረት ሜዳዎች ታይተዋል። በዚህ መሰረት ሜዳዎቹ በሶስት ነው ከታዩ በኋላ ሶስት እንትን ላይ ወድቀዋል። አንደኛ ድሬዳዋ፣ ሰበታ፣ ወልቂጤ የሚባሉት ዛሬ ባሉበት ሁኔታ የፕሪሚየር ሊግ ጨዋታዎች ሊካሄዱባቸው አይችሉም ነው። ቀጥሎ ሊሻሻሉ ይገባል ተብሎ ማስጠንቀቂያ የተሰጣቸው እና ውድድሩ እስኪጀመር ድረስ ይሄን ይሄን አሟሉ ተብል ተብለው በደብዳቤ ማስጠንቀቂያ የተሰጣቸው ደግሞ ማንማን ናቸው ሀዲያ ሆሳዕና፣ ሶዶ፣ ሐዋሳና አዳማ፣ ጅማ እንዳቢ ኮሚቴው ከሆነ ስታዲየማቸውን የማይቀይሩ ወይም የማያሻሽሉ ክለቦችም ከውድድሩ ይሰረዛሉ። የኢትዮጵያ ፕሪሚየር ሊግ ኅዳር አጋማሽ ይጀመራል ተብሎ ይጠበቃል። ሰንበሬ ተፈሪ የኢትዮጵያን ብሔራዊ የግማሽ ማራቶን ሬከርድ አሻሽላለች። በአመታዊው የቫሌንሲያ ግማሽ ማራቶን ውድድር በሴቶች ለማሸነፍ ቅድሚያ የተሰጣትና ሬከርድ ትሰብራለች ተብላ የተጠበቀችው የዓለም 1500 ሜትርና 10000 ሜትር ሻምፒዮኗ ሲፋን ሐሰን ነበረች። ሆኖም አሸናፊ የሆነችው ሰንበሬ ተፈሪ ናት። ሰንበሬ የመጀመሪያውን 10 ኪሎ ሜትር በ30 ደቂቃ 43 ሰከንድ የሮጠች ሲሆን የዓለም ሬከርድን ለመስበር በሚያስችል ፍጥነት ላይም ነበረች። 21 ኪሎ ሜትሩን በአሸናፊነት በ1 ሰዓት 5 ደቂቃ 32 ሰከንድ ስትጨርስ የዓለም ሬከርድን ባታሻሽልም በራሷ ተይዞ የነበረውን የኢትዮጵያን ብሔራዊ ሪከርድ በ13 ሰከንዶች አሻሽላለች። ከሰንበሬ 21 ሰከንዶች ዘግይታ የገባችው ሆላንዳዊቷ ሲፋናሰን ሁለተኛ ስትወጣ፣ ኬንያዊቷ ጆዋን ቼሊሞ ሶስተኛ ሆናለች። ሰንበሬ ውድድሩን ካሸነፈች በኋላ በሰጠችው አስተያየት ባሳየውት ብቃት ረክቻለሁ። ውድድሩን ከማሸነፌ ባለፈ የግሌን ምርጥ ሰዓት በማሻሻሌ ከዚህ በተጨማሪ የምጠይቀው የለም ብላለች። በወንዶቹ ውድድር በግማሽ ማራቶን የመጀመሪያ ውድድሩን ያደረገው ዮሚፍ ቀጀልቻ ያሸንፏል። በዓለም ሻምፒዮናው የ10 ሺህ ሜትር የብር ሜዳሊያ ባለቤቱ ዮሚፍ ውድድሩን በ59 ደቂቃ 05 ሰከንድ ሲጨርስ ኬንያዊው በርናንድ ኒጌኖ ሁለተኛ፣ ጀማል ይመር ደግሞ ሶስተኛ ወጥተዋል። በፍራንክፈርት ማራቶን በወንዶች ኢትዮጵያውያኑ ፍቅሬ ቶሎሳና ዳዊት ወልዴ አንደኛና ሁለተኛ ሲወጡ ለባህሬን የሚሮጠው ትውልደ ኢትዮጵያዊ ዋወቀ ይመር ሶስተኛ ሆኖ ጨርሷል። ኬንያዊቷ ቫለሪ አይቤይ ባሸነፈችበት የሴቶች ውድድር ደግሞ ኢትዮጵያውያኑ መገርቱ ከበደና መስከረም አሰፋ ሁለተኛ ሁለተኛና ሶስተኛ ወጥተዋል። የዛሬ የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። እናመሰግናለን። ግርማቸው፣ አሁን የማጠቃለያ ዜና እናሰማችሁ። ሂዩማን ራይትስ ዋች እና አምነስቲ ኢንተርናሽናል የተባሉ የሰብአዊ መብት ተሟጋች ድርጅቶች የታንዛኒያ ፕሬዚደንት ጆን ማገፉሊ ይፈጽማሉ ስላሉት እጅግ ጨቋኝ የአስተዳደር ሁኔታ የየግላቸውን ዘገባዎች አውጥተዋል። ሁለቱ የሰብአዊ መብት ተሟጋጅ ድርጅቶች ባለፈው ዓመት ስለ መብት ጥሰቱ ጥናት ያደረጉ ቢሆንም በተናጠል ዛሬ መግለጫ ሰጥተዋል። ማዕከላዊ ሶማሊያዊቱ በለቱ ወይኔ ከተማ አቅራቢያ ከደረሰ የጎርፍ አደጋ ሰዎችን ለማዳን በነበረች ጀልባ ውስጥ ከነበሩ ሃያ ሁለት ሰዎች ስምንቱ ሳይሞቱ እንዳልቀረ ተዘገበ በአካባቢው ከበረታው የጎርፍ አደጋ ሰውን ለማውጣት ተሰማርታ የነበረችው ጀልባ በውሃ በመወሰዷ ነው ጉዳቱ ያጋጠመው እዚያው የሚገኙት የአፍሪካ ህብረት ጥምር ኃይል አባላት በሄሊኮፕተር እያሰሱ ከጎርፎ የተረፉ ሰዎችን ለማዳን እየሞከሩ ናቸው የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ያስተናገድናችሁ ሶሎሞን አባተና ትዝታ አበላቸውንን ስላዳመጣችሁን እናመሰግናለን። ትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም ደናደሩ ደናደሩ